ምዕራፍ አስራ ሶስት አዲስ ሚስዮናዊ እንቅስቃሴ በአዲስ ሚስዮናዊ እንቅስቃሴ በ1750 ዓመተ ምህረት አፍሪካ ውስጥ በሚስዮናዊነት ተግባር ተሰማርተው የነበሩት የሚስዮናዊነት ፍላጎት የነበራቸው ሶስት ወይም አራት ትናንሽ የፕሮቴስታንት ቡድኖች መሆናቸውን ምዕራፍ አስራ አንድ ውስጥ ተመልክተናል። ከ1700 ዓመተ ምህረት እስከ 1790 ዓመተ ምህረት በነበረው ጊዜ አሜሪካና አውሮፓ በፕሮቴስታንቶች መሃል ታላቅ መንፈሳዊ እንቅስቃሴ ወይም በእንግሊዝኛው ግሬት ሪቫይቫል እንደነበር ከምዕራፍ 12 ተገንዝበናል። ይህ መንፈሳዊ እንቅስቃሴ አንዱ ውጤት በብዙ ክርስቲያኖች ዘንድ የባሪያ ንግድ እንዲያበቃ የማድረግ ከፍተኛ ፍላጎት ማሳደሩ ነበር። ሌላው ውጤት በአሜሪካና በአውሮፓ የነበሩ ክርስቲያኖች በሌላ ዓለም ለነበሩ ሕዝቦች ፍላጎትና ደህንነት ማሰብ መጀመራቸው ነው። ወንጌልን ለሌሎች ሕዝቦች በማድረስ ላይ ባተኮረው በዚህ ፍላጎት ምክንያት ብዙ የተለያዩ የፕሮቴስታንት ምሶናውያን ማህበራት ተመሰረቱ። የተለያዩ ክርስቲያኖች አዳዲስ ሚስዮናዊ ማህበሮችን ለመመስረት መናገር የጀመሩት በ 1780 ዓመተ ምህረት ነበር። በዚህ ረገድ በ 1790 ዓመተ ምህረት ሰዎች ሁሉ በሚስዮናዊ ተግባር የመሰማራት ፍላጎት እንዲያድርባቸው የላቀ አስተዋጽኦ ያደረገው ዊሊያም ኬሪ የሚባል ሰው ነበር። የሚስዮናውያንን አስፈላጊነት ለማስረዳት የተለያዩ የባፕቲስት ቡድኖች ንግግር አድርገዋል። የባፕቲስት ሚስዮናውያን ማህበር ጥቅም ጥቅምት 2 ቀን 1992 ዓመተ ምህረት ተቋቋመና የመጀመሪያ አዲስ የሚስዮናውያን ማህበር ተወለደ። ይህ ከሆነ ከአንድ አመት በኋላ ኬሪና አንድ ሌላ ሰው የዚህ ማህበር የመጀመሪያዎቹ ሚስዮናውያን በመሆን ከእንግሊዝ ወደ ህንድ ሄዱ። የሚስዮናውያኑ ዜና በሌሎች አብያተ ክርስቲያን በሚገኙ ክርስቲያኖች ሁሉ ዘንድ ደረሰና የባፕቲስት ሚስዮን ከተቋቋመበት ጊዜ ጀምሮ በነበሩት 35 ዓመታት ውስጥ ሌሎች አያሌ የወንጌላማንያን ሚስዮኖች ተቋቋሙ። ከእነዚህ የሚስዮን ማህበሮች መካከል የዋናዎቹ ዝርዝርና የተመሰረቱበት አመተ ምህረት ቀጥሎ ያለው ነው። የባፕቲስት ሚስዮናዊ ማህበር 1992፣ የለንደን ሚስዮናዊ ማህበር 1795፣ የስኮትላንድ ሚስዮናዊ ማህበር 1796 የግላስኮን ሚስዮናዊ ማህበር 1796፣ የቤተ ክርስቲያን ሚስዮናዊ ማህበር 1799፣ የእንግሊዝና የውጭ ሀገር የመጽሐፍ ቅዱስ ማህበር 1404፣ ለውጭ ሚስዮናዊ ተሊኮ የአሜሪካ ኮሚሽነሮች ቦርድ 18 10 የዌስሊያን ሜቶዲስት ሚስዮናዊ ማህበር 18 13 የአሜሪካን ባፕቲስት የውጭ ሚስዮናዊ ማህበር 18 14 የባዛል ሚስዮናዊ ማህበር 18 15 የስኮትላንድ ቤተክርስቲያን የውጭ ሚስዮናዊ ተሊኮ ኮሚቴ 18 24 የተባበሩት ፕሬስቢቴሪያን ሚስዮኖች 1824። ማህበራቱ አነስተኞች ከመሆናቸውም በላይ አዲስ ነገር ለመስራት የሚሞክሩ በመሆናቸው ካነሳሱ እድገታቸው አዝጋሚ ነበር፣ እያደርግን አደጉ። በተለያዩ የዓለም ክፍሎች ተሰማርተው ጌታን ለማገልገል የሚፈልጉ ሰዎች ቁጥርም እየጨመረ መጣ። በአንድ ሺ ስምንት መቶ አመተ ምህረት ብዙ ሚስዮናውያን ማህበራት ምዕራብ አፍሪካ ውስጥ ተቋቁመው ነበር። አጥጋቢ ሚስዮናዊ ጥረት ግን አልተደረገም። በልዩ ልዩ ምክንያት አልተሳካላቸውም እንጂ ከአንድ ሺ ስምንት መቶ አመተ ምህረት ቀደም ብሎ አራት የሚስዮናዊ የተለያዩ የሚስዮናዊ ማህበራት ሴራሊዮን ውስጥ ስራ ለመጀመር ሞክረው ነበር። ሴራሊዮን ውስጥ ከሰፈሩት ጥቁሮች ብዙዎቹ እንግሊዝ ወይም አሜሪካ ሳሉ ክርስቲያን የሆኑ ናቸው። ወዳሉበት ከመጡም በኋላ ብዙዎቹ በእምነታቸው ቀጥለዋል። የራሳቸው መጋቢያን ነበሯቸው፣ አብያተ ክርስቲያንም ገንብተው ነበር። ሚስዮናዊ ማህበራት ማህበራት ፍሬታቸውን በሌሎች የሴራሊዮን ክፍሎች ለሚገኙ አፍሪካውያን ነገዶች ያደረጉትን ያህል እነዚህ ሰፋሪ ጥቁሮች ለመርዳት አልፈለጉም። የባሪያ ንግድ ተግባር በ1800 ዓመተ ምህረት በአፍሪካ ምዕራባዊ ዳርቻ በብዛት ይከናወን ነበር። ነፃ የወጡ ባሮች ግዛት የሆነችው ሴራሊዮን አፍሪካውያንን በወንጌል ለመድረስ በመሰረትነት የምታገለግልና የማታሰጋ ስፍራ መሆኗ ሚስዮናዊ ማህበራቱ ይሰማቸው ጀመር። የቤተ ክርስቲያን ሚስዮናዊ ማህበር በ1804 ዓ.ም ሁለት ጀርመናውያን ሚስዮናውያንን ወደ ሴራሊዮን ላከ። እነዚህ ሚስዮናውያን የሱሶ ነገድ ወደሚኖርበት ስፍራ ሄደው በሕዝቦቹ መካከል እንዲሰሩ ይጠበቅባቸው ነበር። እነርሱ ግን በባህር ዳርቻ ለሰፈሩ ሰዎች መጋቢያን ሆነው ለብዙ ዓመታት ኖሩ። ዘግየት ብሎ የቤተ ክርስቲያን ምሶናዊ ማህበር አባል የሆኑ ሌሎች ሰዎች ለእርዳታ ወደ ስፍራው መጡ። ምሶናውያኑ በዚህ ሁኔታ እንዳሉ በ1815 ዓመተ ምህረት አዲስ አገልግሎት አገኙ። በዚያን ዘመን የእንግሊዝ ባህር ኃይል መርከቦቹን ምዕራብ አፍሪካ ባህር ዳርቻ ያቆም ነበር። አንድ መርከብ ባሪያዎች ጭኖ ቢገኝ አፍሪካውያኑን ባሪያዎች ሴራሊዮን ወስዶ ነፃ እንዲለቅ ይገደዳል። እነዚህ አፍሪካውያን ዚያ መስፈርና ራሳቸውን የሚረዱበት እርዳታ ማግኘት ነበረባቸው። የቤተ ክርስቲያን ምሶናዊ ማኅበር ስራውን የጀመረው በእነዚህ ወደ ሴራሊዮን በመጡና በቅርቡ ነፃ በወጡ ጥቁሮች መካከል ነው። የመጀመሪያዎቹ የዌስሊያን የሜቶዲስት ሚስዮናውያን ሴራላውያን ደርሰው ትምህርት ቤትና የቤተ ክርስቲያን ስራ የጀመሩት በ1811 ዓመተ ምህረት ነበር። በዚህ መሰረት በ1815 ዓመተ ምህረት ያገሩ ጥቁር ሰፋሪዎች አብያተ ክርስቲያን፣ የክርስቲያን የቤተ ክርስቲያን ሚስዮናዊ ማህበር የተባለው የሚስዮን ድርጅትና ስራውን አዲስ የጀመረው የሜቶዲስት ሚስዮን ሴራሊዮን ውስጥ ነበሩ። አዲሱ የሚስዮናውያን ማህበር ከሴራሊዮን ሌላ ለመስራት የሞከረው በደቡብ አፍሪካ በተለይም በኬፕ ታውን ዙሪያ ነበር። በ1792 ዓመተ ምህረት የሞሬቪያን ሚስዮን ሶስት ሚስዮናውያን ደቡብ አፍሪካ ደረሱ። እርግጥ ሞሬቪያኖች አዲስ ሚስዮናዊ ማህበር ሳይሆኑ ጆርጅ ሸምት የተባለው ሚስዮናዊ የጀርመን የጀመረውን ሥራ ለመቀበል የመጡ ነበሩ። ሸምት ትምህርት ቤትና ቤተክርስቲያን በሰራበት ቦታ ላይ ስራቸውን ጀመሩ። እስፍራው ጆርጅ ሸምት ወደ ጌታ የመራትን አንዲት ሴት አገኙ። ሴቲቱ ከ80 ዓመት በላይ እድሜ የነበራት ብትሆንም በእምነቷ እጅግ ብርቱ ነበረች። የሆቴንቶት ህዝብ የጀርመን ሚስዮናውያን ለእነርሱ ደህንነት በጎነት እንደሚያስቡላቸው ተረድተዋል። ከዚህም የተነሳ በ1798 ዓመተ ምህረት ከ800 የሚበልጡ ኦቴንቶቶች በጣቢያው ሰፍረው ነበር። ከነዚህ መካከል በቁጥር 1 አራተኛው የሚሆኑት ክርስቲያን ነበሩ። በ1802 ዓመተ ምህረት የምእመናን ቁጥር እጅግ አድጎ አንድ ሺ ያህል ሰው ለመያዝ የሚችል ቤተክርስቲያን መገንባት ስላስፈለገ በ1810 ዓመተ ምህረት ቤተክርስቲያንና የሚስዮን ጣቢያው በሚገባ ተደራጁ። ደቡብ አፍሪካ ውስጥ ስራ የጀመረው ሌላው ማህበር የለንደን ሚስዮናዊ ማህበር ነበር። የለንደን ሚስዮናዊ ማህበር ሚስዮናውያን በ1799 ዓመተ ምህረት ደቡብ አፍሪካ ደረሱና በሁለት ቡድን ተከፈሉ። አንዱ ቡድን ወደ ምስራቅ በመሄድ ግራፍሬኒት ከተባለው ስፍራ ባሻገር በነበሩት የሆሳ ህዝቦች መካከል መስራት ጀመረ። እነዚህ ህዝቦች በአካባቢው ከነበሩ የደች ሰፋሪዎች ጋር ተጣልተው ስለነበር ከነሱ ጋር መስራቱ ለሚስዮናውያኑ ከበዳቸው። ከዚህም የተነሳ የለንደን ሚስዮናዊ ማህበር ሚስዮናዊያን በዚያ ጊዜ በፍጹም ከሆሳ ህዝቦች ጋር ለመስራት የማይቻል መሆኑን ተገንዝበው 1800 ዓመተ ምህረት ሰፍራውን ለቀቁ። የለንደን ሚስዮናዊ ማህበር ሚስዮናውያን ሌላው ቡድን ደግሞ ሰሜን ኬፕ ታውን ውስጥ ቡሽሜን ከሚባለው ነገድ ጋር መስራት ጀመሩ ቡሽሜኖች ወንጌልን የመቀበል በጎ አጸፋ አልነበራቸው። በአካባቢው የነበሩት ሆቴንቶቶች ግን የወንጌል መልእክት በደስታ በመቀበል ብዙዎች ደህንነት አገኙ። በኋላም የለንደን ሚስዮናዊ ማህበርን ቀዳሚ ሚስዮናውያን የሚረዱ ብዙ ሚስዮናውያን ኬፕ ታውን ይደርሱ ጀመር። በ1815 ዓመተ ምህረት ደግሞ ዘመናዊው የፕሮቴስታንት ሚስዮናዊ ጥረት በሁለት አካባቢዎች በሚገባ መመስረት እንደጀመረ ለመመልከት እንችላለን። ሚስዮናውያን ከእነዚህ ሁለት አካባቢዎች በመነሳት የወንጌልን መልእክት ለማሰራጨት ችለዋል። ቀጥሎ ደግሞ ሴራሊዮንና ኬፕ ፕሮቪንስ ውስጥ ከነበሩ አሳሽ ሚስዮናውያን በተገኘ እውቀት አማካይነት ሙሉ ለሙሉ አዲስ ወደ ሆኑ የአፍሪካ ክፍሎች ለመግባት ተችሏል። ጥያቄዎች፣ አንደኛ ክርስቲያኖች የሚስዮናውያንን ማህበራትን የመመስረትን አስፈላጊነት እንዲመለከቱ የረዳቸውና በአውሮፓና በአሜሪካ የተፈጸመው ሁኔታ ምን ነበር? ሁለተኛ በ1804 ሴራሊዮን ውስጥ የተመሰረተው የሚስዮናውያን ማህበር የትኛው ነበር? ስለተፈጸመው ተግባር በአጭሩ የግለጡ። ሶስተኛ ከ1792 ደቡብ አፍሪካ ውስጥ ስለተከናወነው ሚስዮናዊ ተግባር በአጭሩ ያስረዱ።